ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አገር ላይ መትከል የሚገባል ዋነኛ ነጥቦች አሉ። ህዝቡ ማንነቱን አስጠብቆ ከግጭት ነጻ እራሱን አድርጎ በተለያዩ ሀሳቦች ብቻ ፍጭት በማድረግ ወደፊት የሚራመድበትን ማስቀመጥ አለብን። ይህን ማስቀመጥ የምንችለው ደግሞ ዋና ዋና ነጥቦች የጋራ የሚያደርጉት ምንድን ናቸው የሚለው መለየታ የፓርቲ ፖሊሲ እና የሀገር ምሰሶዎች የሚለያዩ የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ ናቸው። ፓርቲያቸው የሀገሪቱ ሰንደቅ ዓላማ ወደ ቀድሞ መልኩ እንዲመለስ ያደረገውን ጥሪ ተንተርሶ ለቀረበላቸው ጥያቄ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በምርጫዎችና በይስሙላ ዲሞክራሲ ማቋረጫ አምባገነናዊ ፖለቲካ እያንሰራራ ነው። ሆኖም ደግሞ ሥልጣን ላይ ያሉ የዲሞክራሲን ገጽታ የተላበሱ መሪዎች የዲሞክራሲን ምንነት የሚጠብቁና የሚያንጸባርቁ የተለመዱ አሰራሮችና ተቋማትን ሁሉን ለማፈራረስ ሲጥሩ ይስተዋላል። የዩናይትድ ስቴትሱ የመጀመሪያው ጥቁር ፕሬዚዳንት ባራክ ኦባማ ናቸው የተሰሙት ደቡብ አፍሪካውያን የመጀመሪያውን ጥቁር መሪያቸውን የኔልሰን ማንዴላን መቶኛ ዓመት የልደት ቀን ትናንት ጆሃንስበርግ ላይ ባከበሩበት ወቅት በክብር እንግድነት ተጋብዘው ካሰሙት ንግግር የወሰንነው ነው። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል። አሁን የዕለቱን ርዕሰ ዜና በሃያ ዓመታት ውስጥ ለመጀመሪያ ጊዜ የኢትዮጵያ አየር መንገድ ከአዲስ አበባ ተነስቶ አስመራ ገብቷል። አንደኛው ከፍተኛ ቦታ የሚሰጣቸው ሰዎችና የንግድ መሪዎችን ያሳፈረ፣ ሁለተኛው ደግሞ ቤተሰቦችንና ወዳጆችን ለማየት የሄዱ ሰዎች የያዘ ሁለት አይሮፕላኖች ዛሬ አስመራ ገብተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ስላደረጉት ንግግር ጉራ ለበሰ አነጋገር አሰምቷል። ሄልሲንኪ ውስጥ ስለፈጸሙት ተግባር የሚነቅፏቸው ሰዎች በትራምፕ በሽታ የተለከፉ ናቸው ሲሉ ዘልፈዋል። ረቡዕ ሐምሌ 11 2010 ዓ ም ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና አዳኒት ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና እናስቀድም። መልካም ምሽት። በ20 ዓመታት ውስጥ ለመጀመሪያ ጊዜ የኢትዮጵያ አየር መንገድ ከአዲስ አበባ ተነስቶ አስመራ ገብቷል። አንደኛው ከፍተኛ ቦታ የሚሰጣቸው ሰዎችና የንግድ መሪዎችን ያሳፈረ፣ ሁለተኛው ደግሞ ቤተሰቦችንና ወዳጆችን ለማየት የሄዱ ሰዎችን የያዘ ሁለት አይሮፕላኖች ዛሬ አስመራ ገብተዋል። የኢትዮጵያ አየር መንገድ ቦይንግ 787 ድሪም ላይነርን ምስል የሚያሳይ የሰላም ወፍ ወደ አስመራ በረረች የሚል መሪ ቃል ያለበት የትዊተር መልእክት አስተላልፏል። በቦታው የተገኘው ባልደረባችን ተወልደ ወልደ ገብርኤል በአስመራ አይሮፕላን ማረፊያ የነበረው ስሜት ደስታ የተመላበት ነበር ብሏል። ከፍተኛ ቦታ የሚሰጣቸው ሰዎችን እንዴት እንደተሰማቸው ሲጠይቃቸው ቃላት ያጥረናል ማለታቸውን ገልጿል። ወደ አስመራ ከተጓዙት ተሳፋሪዎች መካከል የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ይገኙባቸዋል። አስመራ አይሮፕላን ማረፊያ ላይ ሲደርሱ በተዘረጋላቸው ቀይ ምንጣፍ ተሳፋሪዎችን የመሩት አቶ ኃይለ ማርያም እንደነበሩ ተወልደ ጠቁሟል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከ18 ዓመታት በፊት የተፈረመውን የሰላም ስምምነት እንደሚያከብሩ ካስታወቁበት ጊዜ አንስቶ ከተከናወኑት ተግባሮች መካከል የዛሬው የኢትዮጵያ አየር መንገድ በረራ መጀመር አንዱ መሆኑ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በቅርቡ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በነበራቸው ጉባኤ የቀረበላቸውን አስተያየት ተከትሎ ጉራ ቅመስ የተባለ አስተያየት በዛሬው ዕለት ተሰጥተዋል። ሄልሲንኪ ውስጥ የሰጡትን ጋዜጣዊ መግለጫ የሚነቅፉ ሰዎች በትራምፕ ሕመም የተለከፉ ናቸው ሲሉ አፌዘዋል። አንዳንድ ሰዎች ከፕሬዚዳንት ፑቲን ጋር መግባባቴ ራሱን ይጠላሉ ይህን ከማየት ይልቅ ጦርነት ውስጥ መግባቱን ይመርጣሉ ሲሉም በትዊተር አማካኝነት ባስተላለፉት አስተያየት ገልጠዋል ከፍተኛ እውቀት ያላቸው ብዙዎች ግን በሄሌንስኪ ጋዜጣዊ ጉባኤያቸው ላይ ያሳየሁትን ብቃት አድንቀዋል። ፑቲንና እኔ በመጀመሪያው የንግግራችን ዙር ስለ ብዙ ጠቃሚ ጉዳዮችም ተነጋግረናል፣ በጥሩም ተግባብተናል። ይህም በቦክስ መደባደብን ማየት የሚፈልጉ የጥላቻ ሰዎችን አላስደስተም ሲሉ ነቅፈዋል። ትራምፕ በትዊተር አማካኝነት ባስተላለፉት በዚሁ አስተያየታቸው ፕሬዚዳንቱ የትዊተር መልእክቶቻቸውን ያከታተሉት ሩሲያ አቻምና በተካሄደው የአሜሪካ ፕሬዚዳንታዊ ምርጫ እጇን አስገብታለች የሚለውን የዩናይት ስቴትስን የስለላ አገልግሎት ባለሙያዎች ድምዳሜን እቀበላለሁ ካሉ በኋላ ነው። ትራምፕ ባለፈው ሰኞ የሩሲያው ፕሬዚዳንት ፑቲን ሩሲያ ጣልቃ አልገባችም ማለታቸውን ተቀብለው ነበር። ብዙ ነቀፌታ አቀረብባቸው በኋላ ግን ቀልብሰዋል። ያና አስተያየታቸው ነው። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አንድ የዩናይትድ ስቴትስ ፌዴራል ፍርድ ቤት ዩናይትድ ስቴትስን ለማጭበርበር ሞክራለች፣ አቻምና በተካሄደው የሀገሪቱ ምርጫም በአሜሪካ ፖለቲካ ላይ ተጽዕኖ ለማሳደር ስትል ህገወጥ በሆነ መንገድ በውጭ መንግሥት ሰላይነት ተሰማርታለች የሚል ክስ ትላንት መስርቶባታል። ከአሜሪካው ብሔራዊ መሳሪያ የመያዝ መብት ማህበር ጋር ቅርብ ግንኙነት ያላት ለመሳሪያ መያዝ መብት የምትሟገተው ማሪያ ቡቲና ባለፈው እሁድ ነው የታሰረችው። አንደኛው ክስ በዩናይትድ ስቴትስ በህግ ያልተመዘገበች የውጭ መንግሥት ሰላይ ናት የሚል ነው። ከገቡበት ዋሻ መውጫ አጥተው የቆዩትና ኋላ ግን በብዙ ጥረት የወጡት አስራ ሁለቱ የታይላንድ የእግር ኳስ ተጫዋች ታዳጊዎች አሰልጣኛቸውን ጨምሮ ዛሬ መገናኛ ብዙኃን ፊት ቀርበው ታይተዋል። በደህና ጤንነት ላይ ወይም የጤንነት ሁኔታ ያሉም ይመስላሉ። ከዋሻው ከወጡ አንድ ሳምንት በኋላ ዛሬ ከተሳፈሩበት መኪና ሲወጡ ሊያዩቸው የተሰባሰቧቸውን ሰዎች ለማመስገን እጅ ነስተዋል። የክፍል ልጆች የክፍሎቻቸውን ልጆችና የመገናኛ ብዙሀኑን በጭብጨባ በተቀበላቸው ክፍል ውስጥ ሲገቡ የኳስ ጨዋታ ልብሳቸውን ለብሰው የኳስ ጨዋታ ክህሎታቸውን ለአጭር ጊዜ ባሳዩበት ወቅት ተመልካቾች ደስታቸውን በጭብጨባ ገልጸውላቸዋል። ከ11 እስከ 16 የዕድሜ ክልል ውስጥ ያሉት እነኚህ ታዳጊዎች ቺያንግራይ በተባለው ክፍለ ግዛት ካለው ሆስፒታል የወጡት ገና በዛሬው ዕለት ነው። ልጆቹ ለዘጠኝ ቀናት ያህል የዝናብ ውሃ ብቻ እየጠጡ የቆዩ ቢሆንም በሙሉ ጤንነት እንደሚገኙ ግን ሐኪሞቻቸው ተናግረዋል። ልጆቹ ዋሻ ውስጥ በነበሩበት ወቅት በአማካይ ከአራት ኪሎ ግራም ያላነሰ ክብደት ቀንሰው እንደነበር በአንድ ሳምንት የሆስፒታል ቆይታቸውም በአማካይ ሶስት ኪሎ ግራም መጨመራቸውን ሐኪሞቻቸው አስረድተዋል። በመጨረሻም የአውሮፓ ህብረት ጉግል አንድሮይድ የተባለው ስማርት ተንቀሳቃሽ ስልክ ስርዓት በገበያ ድርሻ ላይ ያለውን ኃያል ቦታ ህገወጥ በሆነ መንገድ ተጠቅሞበታል በሚል ክስ ዛሬ የአምስት ቢሊዮን ዶላር ቅጣት አከናንቦታል። የአውሮፓ ህብረት የጥሪት ተቆጣጣሪ የጉግል አንድሮይድ ስርዓት በዓለም ካሉት ስማርት ስልኮች ከ80 ከመቶውን በላይ የሚያንቀሳቅስ መሆኑን ገልጾ ያለውን የበላይነት ቦታ አፖቹን አገልግሎቱን በተለይም የፍለጋ ሞተሩን ለማስተዋወቅ ተጠቅሞበታል ይላል። የገንዘቡ ቅጣት አልፋ ቤት የተባለው የጉግል እናት ኩባንያ የሁለት ሳምንታት ገቢ ያክላል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ቫስኮ ቫለሪ ነው። አስተናጋጆቻችሁ አሉላ ከበደና አዳኒት ፍስሐየንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በቅድሚያ ግን የዕለቱን አብይ ርዕስ ሰማያዊ ፓርቲ የአገሪቱ ሰንደቅ ዓላማ ወደ ቀድሞ መልኩ እንዲመለስ ሲል ጥሪ አቅርበዋል። በጉዳዩ ላይ ህዝቡ በሰፊው ተሳትፎም በውሳኔ ህዝብ እንዲቋጭ ነው የፓርቲው ፍላጎት መሆኑን የገለጸው መለስካቸው አምሃ ዝርዝሩን ይዘዋል። የኢትዮጵያ ሰንደቅ ዓላማ የኢትዮጵያ ህዝብ የማንነት አሻራ የሆነውን ከላይ አረንጓዴ፣ ከመሃል ቢጫ፣ ከታች ቀይና ምንም አይነት ምልክት የሌለበት ማለትም እንደ ቀድሞ ሆኖ እንዲቀጥል በአጽንኦት ይጠይቃል ሲል ሰማያዊ ፓርቲ መግለጫ አወጣ። መግለጫው አክሎ ሰንደቅ ዓላማ የህዝብን የማንነት አሻራ አምቆ የያዘ በዛሬና በትናንት መካከል የታሪክ አደራን ከትውልድ ወደ ትውልድ እያሸጋገረ የሚቆይ ሕያው ምልክት ነው ብሏል። በሰማያዊ ፓርቲ አስተያየት ሰንደቅ ዓላማ መንግሥት ብሔርና በመጣ ቁጥር የሚለዋወጥ መሆን የለበትም። ስለሆነም በዚህ ጉዳይ ላይ የሰማያዊ ፓርቲ ፍላጎት ሰንደቅ ዓላማው ወደ ቀድሞ መልኩ እንዲመለስ ቢሆንም ሕዝብ በነጻነት በስፋትና በጥልቀት እንዲመክርበት ይጠይቃል። የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ በመግለጫው ላይ ይህን ብለው ነበረ። ሰማያዊም የሚሰራው ከዘመን ዘመን ስርዓት በመጣ በሂደ ቁጥር የሚቀየር ሰንደቅ ዓላማ የሚቀየር ብሔራዊ መዝሙር የሚቀያየሩ ሌሎች ፌዴራላዊ ስርዓት ላይ እንመጣለን። የሀገር አስተዳደሩ ላይ እንመጣለን። ሌሎች ሌሎች ነጥቦች ላይ እንመጣለን። ግን እንደዚሁ የሚቀያየሩ መጥተዋል። ወጥ የሆነ ሊኖረን ይገባል። መሰረታዊ የሆነ የፖለቲካ ልዩነቶቻችን እንዳለ ለብቻ፣ የአስተዳደር ልዩነቶቻችን ለብቻ፣ ፖሊሲ ልዩነቶቻችን ለብቻ ሆነው ግን አገር ላይ መትከል የሚገባን ዋነኛ ነጥቦች አሉ። ሕዝቡ ማንነቱን አስጠብቆ ከግጭት ነጣ ራሱን አድርጎ በተለያዩ ሀሳቦች ብቻ ፍጭት በማድረግ ወደፊት የሚራመድበትን ማስቀመጥ አለብን። ይህን ማስቀመጥ የምንችለው ደግሞ ዋና ዋና ነጥቦች የጋራ የሚያደርጉን ምንድን ናቸው የሚለውን መለየታል የፖል የፓርቲ ፖሊሲና የአገር የሀገር ምሰሶዎች የሚለያዩ ስለሆነ አቶ ጌታነህ ጨምረውም የሰንደቅ ዓላማ ጥያቄና ሌሎችም ልዩነት የሚታይባቸው ሀገራዊ ጥያቄዎች ውይይት ተደርጎባቸው የመጨረሻውን ውሳኔ ህዝብ እንዲወስን መደረግ አለበት የሚለው የፓርቲያቸው አቋም መሆኑን አብራርተዋል። እነዚህ ልዩነቶቻቸው እሱ ብቻ አይደለም፣ ብዙ ልዩነቶች አሉን በየስርዓቱ መካከል ያለን። ስለዚህ እነዚህ ሁላ ስርዓቶቹን አሁን ህዝባዊ ስርዓት ስናቋቁም ይህ ህዝባዊ ስርዓት ላያዳግም ሊፈታቸው ከሚገባ ነጥቦች መካከል ሰማያዊ ዛሬ ያነሳው ሰንደቅ ዓላማን ጉዳይ ነው። ከዚህ ጋር አብሮ ተያይዞ የተለያዩ ጉዳዮችን እናነሳለን። ይህንን መፍትሄ በአግባቡ መስጠት የምንችለው አንደኛ ህዝቡ ምንድነው ጥያቄው የሚለውን በህገመንግስቱ መሰረት ሪፈረንደም ስንሰጠው ጭምር ነው የጀመርነውን ያለውን ይዘን ከዛ እያስቀጠልን ስንሄድ ነው። ስለዚህ ሪፈረንደም አድርጎ ህዝቡ ይሄ ነው በአግባቡ ለእኔ የሚገባኝ ማድረግ ያለብኝ የሚለውን ማስቀመጥ አለበት። ፓርቲው ይህን ጥያቄ ያነሳበትን ምክንያትም በጽሁፍ መግለጫው አስፍሯል። እንደ ጽሁፍ መግለጫው አባባል ባለፉት ሳምንታት በተለያዩ የሀገሪቱ ክፍሎች በዶክተር አብይ አህመድ አመራር እየተካሄደ ለሚገኘው ለውጥ ያለውን ድጋፍ ሕዝቡ በሰልፍ እየገለጸ ነው። በእነዚህ ሰላማዊ የድጋፍ ሰልፎች ሕዝቡ ይዞ የወጣው የቀድሞውን ባንዲራ መሆኑን በማስታወስ የቀድሞ ሰንደቅ ዓላማ ሰፊ የሕዝብ ድጋፍ እንዳለው በማረጋገጫነት መግለጫው ያቀርባል። በአንጻሩ ይህ አካሄድ ሕገ መንግሥቱን የሚቃወም ድርጊት መሆኑን የሚገልጹና የቀድሞ ሰንደቅ ዓላማ መላውን የኢትዮጵያ ሕዝብ ፍላጎት የሚያንጸባርቅ አይደለም የሚሉ ወገኖችም አሉ። የማያጠራጥረው ነገር ጉዳዩ ሕገ መንግሥታዊ ክርክር ማስነሳቱ ነው። ምክንያቱም አሁን በሥራ ላይ ባለው ሕገ መንግሥት አንቀጽ አንድ ላይ የኢትዮጵያ ሰንደቅ ዓላማ ከላይ አረንጓዴ፣ ከመሃል ቢጫ፣ ከታች ቀይ ሆኑ በመሃሉ ብሔራዊ አርማ ይኖረዋል ይላልና። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከሶማሌ ክልል ተፈናቅለው ከመጡና በብሸፍቱ ከተማ በመቋቋም ላይ ከነበሩ ወጣቶች ዘጠኙ መታሰራቸውን ምንጮች አስታውቀዋል። ወጣቶቹ የታሰሩት አቤቱታ ለማቅረብ ወደ ከተማዋ ከንቲባ ጽፈት ቤት ባመሩበት ወቅት እንደነበር ምንጮቹ ጠቁመዋል። የተፈናቃዮችን የከተማው አስተዳደር የተፈናቃዮችን ወጣቶች መታሰር አላረጋገጠም። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝር አለው። አቤቱ ታውን ያቀረቡት በሶማሌና በኦሮሚያ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ የተፈናቀሉ ወጣቶች ናቸው። የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ግጭት ሳቢያ ለተፈናቀሉ ወጣቶች ድጋፍ ከሚያደርግባቸው ቦታዎች አንዷ የቢሾፍቱ ወይም የደብረዘይት ከተማ ናት። በክልሉ መንግስት ውሳኔ መሰረት አንድ ሺ አባወራዎች በዚህችው ከተማ ድጋፍ ይደረግላቸዋል። ከነዚህ አባወራዎች በተጨማሪ ደግሞ ከአምስት መቶ በላይ የሚሆኑ ከሶማሌ ክልል የተፈናቀሉ ወጣቶች አጫጭር ስልጠናዎችን ወስደው በከተማዋና አካባቢው በሚገኙ ፋብሪካዎች እንዲሰሩ ተመድበዋል። ወጣቶቹ ለአሜሪካ ድምፅ እንዳስረዱት የስድስት ወር የቤት ክሬ እንደሚከፈልላቸው በክልሉና በአካባቢው ባለስልጣናት የተገባላቸው ቃል በተደጋጋሚ እየታጠፈና ለችግር እየተጋለጡ ነው። ከዚህ በፊት የሁለት ወር ከተከፈለላቸው በኋላ በመቋረጡ በአከራዮቻቸው እንዲወጡ ተደርገው እንደነበር አስታውሰዋል። ለተጨማሪ ሁለት ወር የተከፈለላቸው ከዚህ በኋላ ነው። እነሆ ሁለት ወራት አልፈው ሌላ ክፍያም አስፈለገ። በዚያ ላይ የቀበሌ መታወቂያ ስለሌላቸው በራሳቸው መንገድ ሌላ ቤት መከራየት እንደማይችሉ ተፈናቃዮቹ ወጣቶች ይናገራሉ። በእነዚህ ችግሮች ጉዳይ የሚመለከታቸውን ለማነጋገር ትናንት ወደ ከተማዋ አስተዳደር ጽሕፈት ቤት ማምራታቸውንም ጠቁመዋል። እነሱ ትናንት ወደ ከተማዋ አስተዳደር ሲያመሩ ተቀጣሪዎችን ያላግባብ አባረረ ያሉ የአንድ ፋብሪካ ሰራተኞችም በዚያው ስፍራ ሰልፍ እያካሄዱ እንደነበር አስታውሰዋል። ከሶማሌ ክልል ተፈናቅለው በቢሾፍቱ ከተማ ከሚገኙት ወጣቶች አንዱ ፈይሳ ቱፋ እንዳስረዳው ሶስት ሴቶችና ስድስት ወንዶች ተፈናቃዮች ከከንቲባ ጽሕፈት ቤት ፊት ለፊት ተይዘው ታስረዋል። ዛሬም አልተፈቱም። የከተማ ፖሊስና የአድማ በታኝ ፖሊሶች መጥቶ በመሀል አድማ በታኝ ችግር ይፈጥራሉ ብሎ ስለገመቱ ሲበትኑን የከተማ ፖሊስ ግን በጣም ከፍተኛ ድብደባ ነው ያደረገው በጣም ደብድቦናል ስቲላው ደግሞ ያ ያ ፋብሪካ እንኳን ስቲላው በፖሊስ ነው ታጅቦ እየተጠበቀ ያለው እና ሰራተኞች እንደዛ ነው ሳምንት ሞልቷቸዋል የሚገርም ነገር እንደዚህ መጠበቅ ከተጀመረ ለምን ይሄ ይሆናል ወጣቱ ደግሞ ሀብቱ የራሱ እንደሆነ ያምናል ፋብሪካውም ምኑም እዛ ውስጥ የሚካሄደው ነገሮች ሁሉ የራሱ እንደሆነ ያምናል ለምን ግን መልሳችን ይመለስልን፣ ጥያቄያችን ይመለስልን ነው እንጂ ሌላ ነገር ጥፋት ወይም ሌላ እርምጃ ለመውሰድ አይደለም፣ ወጣቱ የሚንቀሳቀሰው ማለት ነው። እና ልጆቹ እንዴት ታሰሩ ታዲያ? ትናንት ትናንት ነው የታሰሩት። ዘጠኙ ዘጠኙም ትናንት ነው የታሰሩት። ያኛውን ሰልፍ የተቀላቀሉ መስሏቸው ነው ፖሊሶች ያሰሯቸው። አዎ፣ የእኛኛውን ሰልፍ የተቀላቀሉ መስሏቸው ነው ያሰሯቸው የሚሄዱበት ቦታ ሁሉ ላይ ዝግ ሲሆንባቸው የመጨረሻዋ ከንቲባ አስተዳደረ የከተማ ከንቲባ እንድታናግራቸው በር ላይ ሆኖ ነው ታናግረን ተሰብስበን ብሎ ነበረች ጮኸ የነበረው እዚህ አድማ በታኝ እሷ እንደሁም ፎቅ ላይ ነበረች። ፎቅ ላይ ሆና ወደ ታች እያየች ምንድን ነው ሰልፉን ወደ ታች እያየች ፖሊስ ጠርታ ነው ፖሊሶቹ እንደዚህ አይነት እርምጃ እንዲበትኑ ያደረገችው። ከነዛ የታሰሩ አሉ ከፋብሪካው ሰራተኞች መካከል ሰልፍ ከተሰለፉት አንዱም አልታሰረም፣ አንድ አንድም አልታሰረም። እንደዛ ነው የእናንተ ግምገማ በየቀኑ ሰራተኛና ሰሪ ቢሮ ጉዳዮችም ገብተን የእኛን ነገር ምንድን ነው፣ በየፋብሪካው እየተባረርን ነው እኛ መንግስት ለዚህ አይደለም ለአላማ ነው የላከን። የማየውን ትእዛዝ ነው የሚዝ የምንታዘዘው። የማየውን ድርጊት ነው በእኛ ላይ እየተደረገ ያለው። ያልሆነ ፖለቲካ ነው በእኛ ላይ እየተሰራ ያለው። እኛን ቀርባችሁ ለምን እስኪ የምንሰራውን እና የማሰራውን ለምን አይታችሁ ለይታችሁ እውነት ለዚህ ሀገር እንደመጣ ነው ለምን እንደውም ምንድን ያሉ ኮንትራት ጨርሳችኋል ሁላ ነው ያለን ታምራት የሚባል የእሷ ምክትል ጸሐፊዋ የከዚህ በኋላ ኮንትራት እንግዲህ ለአሁን በጣም ነው የማመሰግነው የከተማውን አስተዳደርም ለማነጋገር እንሞክራለን። በጣም አመሰግናለሁ። ስለ ጊዜ እናመሰግናለን። የቢሾፍቱ ከተማ አስተዳደር የተፈናቃዮቹን ወጣቶች መታሰር አላረጋገጠም። ሁኔታውን አጣርተው ምላሽ እንደሚሰጡኝ ነው የአስተዳደሩ ቃል አቀባይ ወይዘሮ ድርቤ ግርማ የገለጹልኝ። ምላሻቸውን እጠብቃለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ተከታዩ ደግሞ ወደ አስመራ የሚያበረን ይሆናል። የኢትዮጵያ አየር መንገድ ከ20 ዓመታት በኋላ ዛሬ ይፋ በረራ ወደ አስመራ ጀምሯል። 645 መንገደኞችን ይዘው ዛሬ ጠዋት አስመራ የገቡት ሁለት አውሮፕላኖች በድር አራት ይቅርታ አድማጮች ይሄንና አረፍት ነገር ደግሞ አለው። አራት መቶ ስልሳ አምስት መንገደኞችን ይዘው ዛሬ ጠዋት አስመራ የገቡት ሁለት አውሮፕላኖች በደረሱበት ወቅት ከፍተኛ የመንግስት ባለሥልጣናት፣ የአስመራ የአየር መንገድና የሲቪል አቪዬሽን ኃላፊዎችና ሠራተኞች፣ እንዲሁም ጥሪ የተደረገላቸው እንግዶችና ብዙ ሕዝብ በደማቅ አቀባበል ተቀብሏቸዋል ይላል የአስመራው ዘጋቢያችን ብርሃነ በረሀ በስፍራው ተገኝቶ ይህ የሁለት አገሮች በረራ መጀመር በሁለቱ ህዝቦች መካከል የቆየው መራራቅና መለያየት ያበቃበት የመጀመሪያ የህዝብ ለህዝብ ግንኙነት ዳግም በይፋ መጀመሩ የታወጀበትና የምስራች የተነገረበት ታላቅ ክስተት ነው። አውሮፕላኖቹ በአስመራ አየር ማረፊያ ባረፉበት ወቅትና እንግዶቹ ከአውሮፕላኖቹ በወረዱበት ወቅት የተሰማው እልልታ፣ ጭብጨባ የደስታ ዘፈን በሁለቱ ህዝቦች መካከል ምን ያህል ጥልቅና ልባው ፍቅር ናፍቆት እንደነበረ የሚያሳይ ሁለቱ ህዝቦች እርስ በርሳቸው ያላቸውን ጥልቅ ፍቅርና ናፍቆት በግልጽ የሚያሳይና አይደለም ለቤተሰቦቻቸው በሩቁ ለተመልካችም ልብ የሚነካ ልዩ ስሜትን የሚፈጥር ፍጻሜ ነው። ለእንግዶቹ በአስመራ አየር ማረፊያ በተደረገላቸው የኮክቴል ግብዣ ላይ የኢትዮጵያ ሲቪል አቪየሽን ኃላፊ አቶ ተወልደ ገብረ ማርያምና የኤርትራ ሲቪል አቪየሽን ኃላፊ አቶ ጳውሎስ ካሳይ የእንኳን ደህና መጣችሁ ንግግር አሰምተዋል። በብርሃነ በርሀ ነበር ይህንን ዘገባ ያቀረበልን። አድማጮች፣ ብርሃነ የመንገደኞችንም አስተያየት አካቷል። እሺ እንግዲህ ስምሽ ማን ልበል? ኤደን ብርሃኔ ይባላል። ነው ስራሽ አበባ የኢቢኤስ ቲቪ ጋዜጠኛ ነኝ። በአስመራ እና በኢትዮጵያ መካከል የመጀመሪያው የድንበር አቋርጦ የሚመጣውን አውሮፕላን እንግዲህ እዛ ውስጥ ነው ተሳፍሬ የመጣሁት። እዚህ አስመራ መጥቼ ኢትዮጵያ ላሉ ተመልካቾች እንዲሁም አስመራ ላሉ ተመልካቾቻችን ይሄ የመጀመሪያው በረራ ምን እንደሚመስል አስመራን በጥቂቱ ምን እንደምትመስል ለማድረስ ነው የመጣሁት። እስኪ እንዴት ነበር ድባቡ ከፕሌኑ መነሳት እስከዚህ የጠበቃችሁትና እዚህ ያጋጠማችሁን እስ ምን ይመስላል እዛ አውሮፕላን ውስጥ ሰው ሁሉ አልቀመጥም ብሎ በረራ አስተናጋሪዎችን ሁሉ ሲያስቸግር ነበረ። ምክንያቱም ገና አውሮፕላን ውስጥ ከገባበት ሰዓት ጀምሮ ኤርትራ ለመድረስ ነበረ ችኮላው። እዚህ ከገባውን በኋላ ደግሞ ይሆን እንደምታየው እኛ ጋዜጠኞች ሳይቀር እያለቀስን ነው የገባ ነው ያለው። አቀባበልም በጣም ደስ ይላል። በዛ ላይ ደግሞ በጣም ብዙ ተነጣጥለው የቆዩ ቤተሰቦች አብረው ነው ያሉት። ና እጅግ በጣም በቃ ታሪካዊ የሆነ ቀን ነው የሆነው። እንግዲህ በተረፈ መልካም የስራ ጉብኝት ያድርግልሽ። ያለን አመሰግናለሁ። ጌን ወንድም ስምን ማን ልበል? ኤልሃም እንኳን ደህና መጣ። መንገድ ጉዞ አሁን ስትገቡ በጣም ቆንጆ ነገር በጣም ደስ ብሎናል። ወይ ነበር በጣም ነው የነበረው። ምን እያሰባችሁ ነበር? ምን እያወራችሁ ነበር? ነበር የመጣ ነው። ኬክ ተቆረሰ፣ ሻምፓኝ ተከፈተ። የድሮ ጠቅላይ ሚኒስትራችን ለኛ ሰለብሬት እያደረግን እየጨፈርን ነው የመጣ ነው። አሁን ደሞ ያለው ቆንጆ ነው። በጣም ደስ ይላል። ኦኬ እንኳን በደህና ገባችሁ። ታንክ ዩ ወንድሜ። እሺ እንኳን በደህና መጣ፣ እንኳን ደህና ቆየ። እንዴት ነበር ጉዞ? በጣም ደስ ይላል። ከብዙ ጊዜ በኋላ ያልነበረው የኢትዮጵያ አየር መንገድ በረራ እጅግ በጣም ደስ የሚልና ሁሉም ሰው እየተደሰተበት እንደምታየውም ሁሉም እየሳቀየ ነው እየገባ ያለው። በጣም ደስ ይላል። ገና ከመነሻ ጀምሮ እስከ መድረሻ በጭብጨባ ነው የታጀበው። እስከ መጨረሻ ድረስ የነበረው በጭብጨባ እሱ ህዝቡ ሁሉ በጣም ደስ ብሎት ደስ የሚል ጉዞ ነበር። እንኳን በደህና መጣችሁ። እናመሰግናለን። እንኳን ደህና ቆያችሁ። እሺ ስምሽም አለበል። ስሜ ፋንታዬ ጌተና ይባላል። ፋንታዬ እንኳን በደህና መጣሽ። እንኳን በደህና ቆያችሁ። ጉዞ እንዴት ነበረ? ጉዞ ጥሩ ነበረ። በጣም ጥሩ ጉዞ ነበር። ህብረተሰቡም በጣም ተደስቶ ነበርና በጣም ጥሩ ጉዞ ነበር። ሰው እስከሚያርፍ ድረስ ቸኩሎ ነበርና ገና ፕሬኑ ከማረፉ በፊት ነበር ጭብጨባ የተጀመረው ና አንዳንድ ቦታ ደግሞ ጭራሽ የሚያለቅሱሉ ነበርና በጣም በጣም ብቻ በጣም ለየት ያለ ጉዞ ነበር የነበረው። በአጋጣሚ እኔ የዋፋ ማርኬቲንግና ፕሮሞሽን ስራ አስኪያጅ ነኝ። እዚሁ አስመራ ላይ የኢንቨስትመንት ፎረም እናዘጋጃለን። ስለዚህ ሰማንያ የሚሆን ባለሀብት መጥቷል። ከኤርትራ ቻምበር ኦፍ ኮሜርስ ጋር በመሆን ሐሙስ ጠዋት ኢንቨስትመንት ፎረም አለን። ኢቭን ትስስሩ በንግድም እንዲሆን ጭምር ታስቦ የተደረገ ጉዞ ነው ብዬ ነው የማስበው። ከባድ ነው። በኢትዮጵያም በኩል ያለው ከባድ ነው። በዚህም በኩል ያለው በጣም ከባድ ነው። እናትና ልጅ ወይም እናትና ወይም እህትና ወንድም ተለያይቶ ለሀያ አመት ሲገናኝ ያለውን ስሜት ሁሉም እራሱን ያዳምጠው። እና አሁን ለምሳሌ ይሄንን ዴሊጌሽን የሚመራው የኔ ተቋም ነበር እና አብዛኛው የመጣው ሰው ከኤርትራ ጋር ምንም ከዚህ ቀደም ትስስር የሌለው ኤርትራን የማያውቃት ነው የመጣው እና በቃ የሆነ ነበርና፣ ግማሹ ይዘምራል፣ ግማሹ ያለቅሳል፣ ግማሹ ይሏልና። በዚህም በኩል ያለው አቀባበል ልክ እንደጠበቅ ነው፣ ከዛ በላይ ልክ በኢትዮጵያ በኩል እንዳለው እንደጠበቅ ነው ነው የሆነው። አይ ቲንክ በጣም ደስተኞች ነን። እንግዲህ መልካም ጉብኝትና መልካም ጊዜ እንድታሳልፉ እመኛለሁ። አመሰግናለሁ። የአስመራው ዘጋቢያችን ብርሃነ በርሄ ነው የዛሬውን የኢትዮጵያ አየር መንገድ ከ20 ዓመታት በኋላ ለመጀመሪያ ጊዜ የተደረገ የበረራ ጉዞ ተንተርሶ የዘገበልን ተሳፋሪዎችን የሰጡትን ያካተተው ብርሃንን ለዘገባው እናመሰግናለን። አምባገነናዊ ፖለቲካ እያንሰራራ መሆኑን የቀድሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስጠንቅቀዋል። ደቡብ አፍሪቃውያን የመጀመሪያውን ጥቁር መሪያቸውን የኔልሰን ማንዴላን መቶኛ የልደት ቀን ትላንት ጆሃንስበርግ ላይ አክብረዋል። በዚያው ስነ ስርዓት ላይ የተገኙት የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዚዳንት ባራክ ኦባማ በስታዲየም ለተሰበሰቡ ከድፍን አፍሪቃ ለተገኙ ወጣት መሪዎችና ለደቡብ አፍሪቃውያን ንግግር አድርገዋል። ኦባማ ያደረጉት ንግግር ፕሬዝደንታዊ ስልጣናቸውን ካስረከቡ ወዲህ የተላለፈበት እጅግ ጠንካራ የተባለ ነበር። አኒታ ፖል ከጆሃንስበርግ ያጠናቀረችው ዘገባ አለ ሰለሞን አባተ ያቀርበዋል። ባራክ ኦባማ ከ18 ወራት በፊት ዋይት ሐውስን አስረክበው ከወጡበት ጊዜ ጀምሮ ደጋፊዎቻቸው በጉጉትና በጉት ጎታ ሲጠብቁባቸው የነበረ አይነት የበረታ ጡጫን ያህል የከበደ ንግግር ነው ትናንት ጆበርግ ላይ የሰጡት። በታዛቢዎችና በተንታኞች አባባል ለማንዴላ መቶኛ ዓመት ክብረ በዓል ተብሎ በተጠራው ዐሥራ አምስት ሺህ ታዳሚ በተገኘበት ስታዲየም በተካሄደ ሥነ ሥርዓት ላይ ያደረጉት ንግግር እንደ ማዲባ ዐይነት መሪዎች ለዓለም እድገት፣ ለውጥና ለሰው ልጅ የተሻለች ቦታ ትሆን ዘንድም የከፈሉትንና የሰጡትን ሁሉ እጅግ በተዋበ አገላለጽ ስለውታል። አከታትለው ታዲያ ያንን ውብ ስዕል ዛሬ እየታየ ያለ ግራ የሚያጋባና የተወዛገበ ካሉት ጊዜ ጋር አነጻጽረውታል። በምርጫዎችና በይስሙላ ዲሞክራሲ ማቋረጫ አምባገነናዊ ፖለቲካ ብድግ ብሎ እያንሰራራ ነው። ሆኖም ደግሞ ሥልጣን ላይ ያሉ የዲሞክራሲን ገጽታ የተላበሱ መሪዎች የዲሞክራሲን ምንነት የሚጠብቁና የሚያንጸባርቁ የተለመዱ አሰራሮችና ተቋማትን ሁሉ ለማፈራረስ ሲጥሩ ይስተዋላሉ። በምዕራቡ ዓለም ሀገርን የመከላከልና ድንበሮችን የመዝጋት አካሄዶችን ብቻ ሳይሆን የተደበቀ ዘረኛ ብሔርተኝነትን ያነገቡ ቀኝ አክራሪ ፓርቲዎችን አዘውትረን እያየን ነው። ኦባማ ያብራሩት የቀኝ ነጠቅ ፖለቲካን ማራኪ አማራጭ ነው ሲሉ የዊት ዋተር ስትራንድ ዩኒቨርሲቲ የዓለም አቀፍ ግንኙነቶች ፕሮፌሰር ጆን ስትሬምሎ ትንታኔ ሰጥተዋል። እኔ እንደ ገባኝ የኦባማ ንግግር ሊያስተላልፍልን የፈለገው መልእክት ዩናይትድ ስቴትስን ጨምሮ በብዙ ሀገሮች ውስጥ እያቆጠቆጡና እየተንሰራፉ ያሉ አምባገነናዊ አዝማሚያዎችን ሊገዳደር የሚችል ተራማጅ አማራጭ መኖሩን ነው። ሄልሲንኪ ላይ ትራምፕ ፑቲንን ክበው ባቀፉ ማግስት ኦባማ ማንዴላን ጆሃንስበርግ ላይ እንዲከፍ አድርገው ማንሳታቸው በግልጽ ባይናገሩትም፣ እኛን ግን በሚገባን ሁኔታ የልዩነቱን መስመር በጉልህ አሳይቷል። ኦባማ ባደረጉት የዘጠና ደቂቃ ንግግር ውስጥ አንድ ጊዜ እንኳ የፕሬዝደንት ትራምፕን ስም አላነሱም። ኢላማቸው ትራምፕ ስለመሆናቸው ግን ማንም ያልተጠራጠረባቸውን ኮረት ኮረት የመሳሰሉ ውርጅብኝ ለቀውባቸዋል። ዛሬ ዛሬ እጅግ የበዛው ፖለቲካ በሚያሳዝን ሁኔታ የተጨባጭ እውነትን እሳቤ ራሱን እየረጋገጠው ይመስላል። ሰዎች ብድግ ብለው እየፈጠሩ ሲያወሩ ትሰማላችሁ። የፖለቲካ መሪዎች እየዋሹ ሲያዙ ሀፍረት እንኳ አይሰማቸውም። እንዲያውም ይባስ እያሉ ውሸትን በባሰ ውሸት ይደራርቱታል። አንድ ነገር ደግሞ ልጨምርላችሁ፣ እነዚህ ሕዝቡን ቁልቁል እያዩ ራሳቸውን የመኮፈስና የመቆለል ፍላጎት ያላቸው ሰዎች ልባቸው ትንሽ የሆነ የሚፈሩት አንዳች ነገር ያለ መሆኑን ነው። ከፖለቲካው ጥግ ካስተዋል ነው ኦባማ ሁለት እጅግ የተለያዩ ንቅናቄዎችን ለማጠናከር እየሞከሩ ናቸው ይላሉ የዊት ዋተር ስትራንድ ዩኒቨርሲቲ ፕሮፌሰር ስትሬምሉ። በአንድ በኩል እጅግ በበዛ ቀሌት ተለውሰዋል ተብለው ባለፈው የካቲት ሥልጣን የለቀቁትን የቀድሞ የደቡብ አፍሪካ ፕሬዚደንት ጃከብ ዙማን የተኩትን የአዲሱን መሪ ሲሪል ራማፖሳን መንገድ በሌላ በኩል ደግሞ የፊታችን ጥቅምት 292011 ዓ ም በሚካሄደው የዩናይትድ ስቴትስ የአማካይ ዘመን ምርጫ በተወካዮች ምክር ቤት ውስጥ አብላጫውን ወንበር መልሶ ለመቆጣጠር እያደባና እየተጋ ያለውን የዴሞክራቲክ ፓርቲያቸውን ሥራ እኔ እንደሚመስለኝ ኦባማ እያደረጉ ያሉት እውነተኛው ተግባር ለዲሞክራቶቹ ለመጪው ምርጫ ስትራቴጂ እየነደፉ ነው። እንደምታውቁት ዋይት ሃውስን ከለቀቁ አንስቶ እስካሁን በበዛው ጊዜ ድምፃቸውን አጥፍተው ቆይተዋል። ይህ የመጀመሪያው አደባባይ ወጥተው ለሕዝብ ያደረጉት ንግግራቸው ነው። እናም እንዲህ አይነቱን የነቃና ተራማጅ የሆነ ፖለቲካን ለማራመድ የተጠቀሙበትን ተጨባጭና ውጤታማ ሊሆን የሚችል ማስረጃና አገላለጽ ወድጀዋለሁ። ደግሞም ለማንዴላ ያሳዩትን ብልህና ታማኝ የሆነ አቀራረባቸውንም አደንቅላቸዋለሁ። ይህንኑ መልእክታቸውን ታዲያ በዲሞክራቲክ ፓርቲ ውስጥም መዝራት ይኖርባቸዋል። ኦባማ ያንን ሁሉ ማስጠንቀቂያቸውን በጆበርግ ስታዲየም ለተገጠገጠውና ንግግራቸውን በሆታ በሳቅና በጭብጨባ እያጀበ ለሰማ ሁሉ ተስፋውን እንዳያረግብ፣ ዲሞክራሲን ከመጠበቅና ከመከላከል እንዳይቦዝን በአንክሮ መክረዋል። የስዊካን እንችላለን ቆፈን የዋጠው የጆሐንስበርግ የክሪኬት ስታዲየም ብርዱ ሳይበግረው መልሶ እያስተጋባ ከመድረክ ሸኛቸው የድሮውን የአሜሪካ ፕሬዚደንት ባራክ ኦባማን። ኦባማ የዛሬ ውሏቸውን የበጎ አድራጎት ሥራዎችን ለማከናወን ከተሰበሰቡ ወጣት መሪዎች ጋር አድርገዋል። አድማጮች፣ አሁን ዜና፣ አጫጭር ዜናዎችን እናሰማለን። በሀያ ዓመታት ውስጥ ለመጀመሪያ ጊዜ የኢትዮጵያ አየር መንገድ ከአዲስ አበባ ተነስቶ አስመራ ገብቷል። አንደኛው ከፍተኛ ቦታ የሚሰጣቸው ሰዎችና የንግድ መሪዎችን ያሳፈረ፣ ሁለተኛው ደግሞ ቤተሰቦችንና ወዳጆችን ለማየት የሄዱ ሰዎችን የያዘ ሁለት አውሮፕላኖች ዛሬ አስመራ ገብተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ስላደረጉት ንግግር ጉራ ለበሰ አነጋገር አሰምተዋል። ሄልሲንኪ ውስጥ ስለፈጸሙት ተግባር የሚነቅፏቸው ሰዎች በትራምፕ በሽታ የተለከፉ ናቸው ሲሉ አፍይዘዋል። አንዳንድ ሰዎች ከፕሬዚዳንት ፑቲን ጋር መግባባቴን ራሱ ይጠላሉ፣ ይህን ከማየት ይልቅ ጦርነት ውስጥ መግባቱን ይመርጣሉ ሲሉ በትዊተር አስተላልፈዋል። አንድ የዩናይትድ ስቴትስ ፌዴራል ፍርድ ቤት ዩናይትድ ስቴትስን ለማጭበርበር ሞክራለች አቻምና በተካሄደው የሀገሪቱ ምርጫም በአሜሪካ ፖለቲካ ላይ ተጽዕኖ ለማሳደር ስትል ሕገወጥ በሆነ መንገድ በውጭ መንግሥት ሰላይነት ተሰማርታለች የሚል ክስ ትላንት መስርቶባታል። የገቡበት ዋሻ ከገቡበት ዋሻ መውጫ አጥተው የነበሩት አስራ ሁለት የታይላንድ የእግር ኳስ ተጫዋቾችና አሰልጣኛቸው ዛሬ ሚዲያ ፊት ቀርበው ታይተዋል። በደህና የጤንነት ሁኔታ ያሉ ይመስላል። ከዋሻው ከወጡ አንድ ሳምንት በኋላ ዛሬ ከመኪና ሲወጡ ሊያዩዋቸው የተሰበሰቡትን ሰዎች ለማመስገን እጅ ነስተዋል። የክፍሎቻቸው ልጆችና ሚዲያ በጭብጨባ በተቀበላቸው ክፍል ውስጥ ሲገቡ የኳስ ጨዋታ ልብሳቸውን ለብሰው የኳስ ጨዋታ ክህሎታቸውን ለአጭር ጊዜ ባሳዩበት ወቅት ተመልካቾች ደስታቸውን በከፍታ ጭብጨባ ገልጸዋል። አድማጮች፣ አሁን ደግሞ ዘና እንድትሉ ሙዚቃ እናቀርባለን። አሁን ደግሞ አድማጮች ሴቶችና ቤተሰብ ይቀርባል። በከፍተኛ የእናቶች ሞት ከሚጠቀሱ የዓለም ሀገሮች መካከል አንዷ ኢትዮጵያ ናት። ከ17 ነፍሰ ጡር ሴቶች አንዷ በወሊድ ወቅት ሕይወቷን ታጣለች። ይህን ለመታገድ ታዲያ በተለያዩ የሀገሪቱ አካባቢዎች ርቀው ባሉ ገጠራማ ስፍራዎች የሚኖሩ ነፍሰ ጡሮች ለራሳቸውም ሆነ ለሚወለደው ህፃን የጤና እንክብካቤ ማግኘት ወደሚችሉባቸው የጤና ጣቢያዎች አቅራቢያ ጠጋ ብለው የሚጠቀሙባቸው ማረፊያ ቤቶች እየተሰናዱላቸው ነው። የቪኦኤ ጁሊ ታቦብ ከሰሜን ኢትዮጵያ አጽቢ ያጠናቀረችው ዘገባ አለ። ቆንጅት ታየ ታቀርበዋለች። ሰሜናዊ ትግራይ በሚገኝ መንደር የምትኖረው ወይኒ መዝገበ የአራሶች ማረፊያ ቤት እያገገመች ናት። የ19 ዓመቷ ወይኒ ምጧ ረጅም ጊዜ ቆይቶባት በቀዶ ጥገና የተገላገለችው ልጇ ግን ሕይወቱ ሊተርፍላት አልቻለም። ማረፊያ ቤቱ የተቀመጠችው ታዲያ ለቤቷ ቀረብ ስለሚል የሰለጠኑ የጤና ባለሙያዎች ስለ ይዞታዋ ክትትል እንዲያደርጉላት ብላ ነው። እዚህ መጥቼ የሐኪም እርዳታ ባላገኝና ቤቴ ወልዳለሁ ብዬ ብሞክር ኖሮ ሞቼ ነበር ቤቴ ከሆስፒታሉ በመኪና የአንድ ሰዓት መንገድ ርቀት ላይ ነው ያለው ብላለች ወይኒ ታዲያ በገጠሪቱ ኢትዮጵያ እንዲህ ባለ ሁኔታ ውስጥ ያሉ እናቶችና ህጻናት የጤና እንክብካቤ እንዲያገኙ በማሰብ የኢትዮጵያ መንግስትና የዓለም አቀፍ በጎ ፈቃደኞች አገልግሎት ቮለንቲር ሰርቪስስ ኦቨርሲስ የተባለው የዓለም አቀፍ ልማት ግብረሰናይ ድርጅት በሀገሪቱ ዙሪያ ወደ ሀያ የሚሆኑ የእናቶችና ህጻናት ማረፊያ ቤቶች አቋቁመዋል። ነፍሰ ጡር ሴቶች በተለይም ከበድ ያሉ እክሎች ያሉት እርግዝና ላይ ያሉቱ ተገቢውን የጤና እርዳታ የሚያገኙባቸው ናቸው። አንዱ የሙሉ አሰፋ ሆስፒታል ሲሆን ዶክተር ንጉስ አበበ የሆስፒታሉ ምክትል ስራ አስኪያጅ ናቸው። ይሄ ማተርኒቲ ሩም ወይቲንግ ኤሪያ የምንለው ይሄ የእናቶችና ህጻናት ማረፊያ ለአካባቢው የሚጠቅመው ከተንቀሳቃሽ ስልክ ግንኙነት መስመር ውጭ በሆነ ወይም አምቡላንስ የማያገኙበት እጅግ ገጠራማ ስፍራዎች የሚኖሩ ሰዎች ስላሉ፣ ነፍሰ ጡር ሴቶች በምጥ ወቅት ችግር ላይ ሊወድቁ ይችላሉ። ስለዚህ ሴቶቹ ከሚወልዱበት ቀን አንድ ሳምንት ቀደም ብለው እዚህ መጥተው ቢያርፉ ይሻላል በሚል ነው። ከአስር አመታት በፊት የኢትዮጵያ መንግስት በሀገሪቱ ዙሪያ አገልግሎት የሚሰጡ ሰላሳ ሺህ የመሰረታዊ ጤና ባለሙያዎችን ቀጥሮ ማሰማራቱ ይታወቃል። ይሁን እንጂ በገጠሪቱ ኢትዮጵያ የሚኖረው ከ ሰማኒያ አምስት ከመቶ የሚበልጠው ህዝቡ ያለው በአቅራቢያው ከሚገኙ የጤና ጣቢያዎች ብዙ መቶ ኪሎ ሜትሮች ርቆ ሊሆን ይችላል። ዛሬም ከአብዛኞቹ ኢትዮጵያውያን 57 ከመቶ በቤተ ዘመድ እርዳታ አሊያም 28 ከመቶ በልምድ አዋላጅ እየተረዱ ልጆቻቸውን ቤት ውስጥ ነው የሚገላገሉት። በአሁኑ ጊዜ ግን ከወሊድ ጋር የሚከሰቱ የጤና አደጋዎች እንዳሉ የሚገነዘቡ ሴቶች ቁጥራቸው እየጨመረ መጥቷል። ምንም እንኳን በቅርብ አመታት ከእርግዝና ጋር የተያያዘ የሞት መጠን መቀነሱ ቢታወቅም ኢትዮጵያ አሁንም ቢሆን በእናቶችና አራስ ልጆች ሞት ብዛት ከሚጠቀሱት ሀገሮች ተርታ ነው የምትመደበው። እድሜያቸው በ አስራ አምስት ና በ አርባ ዘጠኝ አመት መካከል ካሉ ሴቶች ውስጥ ሰላሳ ከመቶ የሚሞቱት ከእርግዝናና ከወሊድ በተያያዘ ምክንያት ነው። መሰረት ሽፈራው በውጭ ሀገር የሚሰማሩ በጎ ፈቃደኞች በአጽሮት ቪኤስኦ የጤና መርሃ ግብር አስተባባሪ ናቸው ያስረዳሉ። እዚህ አካባቢ ላይ ያተኮርንበት ምክንያት አካባቢው ከአፋር ክልል ጋር የሚያዋስን ድንበር ላይ በመሆኑ ነው። ነዋሪዎቹ አርብቶ አደሮዎች ናቸው። አንድ ቦታ አረግተው አይኖሩም። ይሄ ሆስፒታል ወደ አንድ ሚሊየን ለሚጠጋ ሕዝብ አገልግሎት ይሰጣል። ይህን የእናቶች ማረፊያ ቤት እዚህ ቦታ ላይ ብናቋቁመው የአካባቢውን ማህበረሰብ ብቻ ሳይሆን አፋርን ከመሳሰሉ ሌሎችም አካባቢዎች የሚመጡትን ለማገልገል ይችላል በሚል እሳቤን የመረጥ ነው። እንደዚህ እንደተጠቀሰው መሰል የአራሶች ማረፊያ ቤቶች ማቋቋሚያ መርሃ ግብሩን በተለያዩ የኢትዮጵያ አካባቢዎችም ለማስፋፋት እቅድ መኖሩ ተጠቁመዋል። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ የአማርኛ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ዲሞክራሲ በተግባር ከጥቂት ወራት በፊት ዶክተር አብይ አህመድ በጠቅላይ ሚኒስትርነት ተሾመው የመጀመሪያውን የመሪነት ንግራቸውን ሲያደርጉ የብዙ ኢትዮጵያውያንን ልብ ማርከዋል። ይህ ስሜት እስከዛሬው ይበልጥ እየጋለ እንደሚሄድም ብዙዎች ይናገራሉ። ሰኔ 16 ቀን የአዲስ አበባና የአካባቢው ሕዝብ የጠቅላይ ሚኒስትር አብይን አመራር በመደገፍ በመስቀል አደባባይ ሰልፍ ከወጣ በኋላ በሀገሪቱ የተለያዩ ክፍሎች ተመሳሳይ ሰልፎች ተደርገዋል። ከነዚህ አንዱ በአማራው ክልል በባህር ዳር ከተማ የተካሄደው መሆኑ ይታወሳል። ይህ የድጋፍ ሰልፍ በዓላማው የተለየ ነው ባይባልም ተጨማሪ ይዘት እንዳለው ብዙዎችን እያነጋገረ ነው። ሰልፉና በሰልፉ ላይ የተደረጉ ንግግሮች በአማራ ብሔረተኛነት፣ በኢትዮጵያ ብሔረተኛነት አንድነትና ልዩነት በጠንካራ መልኩ ያንጸባረቀ ነው ተብለዋል። በዚህ ዙሪያ መለስካቸው አመሀ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑትን ዶክተር ዳኛቸው አሰፋን አነጋግሯል። ቀጥሎ ይቀርባል። ሰኔ 24 ቀን 2010 ዓ ም በባህር ዳር ከተማ በአዲሱ ጠቅላይ ሚኒስትርና በሚደግፋቸው የኢህአዴግ አመራር የሚቀነቀረውን የለውጥ አካሄድ በመደገፍ ግዙፍ ትዕይንተ ህዝብ ተካሂዶ ነበረ። እስቲ በመጀመሪያ ከዚያን ጀምርና ይህንን ትዕይንተ ህዝብ እንዴት ተመለከቱት እርሶ? ለኔ ይሄ ትዕይንተ ህዝብ ያልከው በእርግጥም ትዕይንት ነበር። ሁለት መልእክቶችን የያዘ ነው። አንደኛው በርቱ ጥሩ አዝማሚያ ይዛችኋል፣ እንደግፋችኋለን የሚል ህዝቡ፣ በነቂስ ወጥቶ ያለ ምንም ጥየቃ ወጥቶ ግልብጥ ብሎ ወጥቶ ድጋፉን ያሳየው። ሁለተኛው ምናልባት አንዳንድ ሀሳብ ያላቸው ጎበዞች ካሉ የለም ይህን አዝማሚያ በብዛት ነው የምንደግፈው እና ትንሽ ሰብሰብ ብበሉ ወይም ደግሞ ተረጋጉ የሚልም መልእክት ከጀርባ ያለው ይመስለኛል። እኔ በሁለቱ በኩል ታዲያ ለዚህ ትዕይንተ ህዝብ የብሔረ አማራ ዴሞክራሲያዊ ንቅናቄ ተቀዳሚ መሪዎች አቶ ደመቀ መኮንንና ማለት ምክትል ጠቅላይ ሚኒስትሩ ማለት ነው፣ አቶ ገዱ አንዳርጋቸው የክልሉ ርዕሰ መስተዳደር ንግግር አድርገው ነበር። የሁለቱም ባለስልጣናት ንግግር፣ በተለይም የአቶ ገዱ ንግግር የአማራ ብሔረተኝነትንና የአዲሱን ኢትዮጵያ ብሔረተኝነት ግንኙነትና ልዩነት በአጭርና በግልጽ ያስረዱበት ነበረ ብለው አስተያየት የሚሰጡ ሰዎች አሉ። በእርስዎ አስተያየት እንደነ እኔም በዚህ እስማማለሁ። ግን ከሁሉ አስቀድሞ የሁለቱም የፖለቲካ መሪዎች ያቶ ገዱ አንዳርጋቸውና ያቶ ደመቀ መኮንን ንግግር እኔ እስከሚገባኝ ድረስ ለመጀመሪያ ጊዜ አማራን እንወክላለን የሚሉ ህዝቦች ያለምንም ገደብ፣ ያለምንም አጥር አማራነት ምን ማለት እንደሆነ፣ የአማራ ብሔረተኝነት ምን እንደሚመስል በግልጽ ያቀረቡበት ነው ምንም አይነት የመገዳደር እና ሌላውን እናስቀይማለን በማል አማራው እንደዚህ አይነት ነው ብሎ ለመጀመሪያ ጊዜ ዲስኮርሱ በዛን ይቀርብ አንድነት ላይ የአማራ አንድነት ላይ ነው። ይሄ አዲስ የተፈጠረውን የአማራ ድርጅት ማህበርን ታሳቢ ያደረገ ንግግር ነው። ምንድን ነው ያሉት? ደጋግመው አንድነታችንን የኢትዮጵያን አንድነት የምናስከብረው የቤታችንን አንድነት ስናጠናክር ነው። ከዚህ በፊት ስለተለያየን የጅብራት ሆነን አለ። ይሄ ለወጣቶቹ አዲስ ለተዘጋጁት ምክር ነው። አብረን ልቅ እንስራ፣ አብረን እንሰባሰብ። ከተለያየን ክፍተት እንፈጥራለን። የአቶ ገዱ ስፒች እዚህ ላይ ነው ፎከስ ያደረገው። ከዚህ ወደ ኢትዮጵያዊነት ይሻገራል። የአቶ ደመቀ ተቹን እስከ ዛሬ አፍነናችሁ ነበር። የፈለጋችሁን አድርጉ፣ ትፈልጉ ቆንጥጡን፣ ጥሩ ስንሰራ ጥሩ ሰራችሁ በሉን ተባበሩን አብረን እንሄድ ነው የሚለው። በሌላ በኩል ደግሞ አይተህ እንደሆነ ሁለቱም ስለ ይቅርታ፣ ስለ እርቅ ያነሳሉ። ቂምና ቁርሾን እንተው ነው ያሉት። አቶ ገዱም ብለውታል፣ አቶ ደመቀም ብለውታል። ሰው እንደዚህ አይነት ነው ያየሁት። እና አቶ ገዱ አጠር ባለ የአማራውን ደፊኒሽን ከአሁን ወዲህ አንገቱን የሚደፋ ህዝብ አይደለም። ከንሰርን ላላችሁ ልንገራችሁ እኛም ዝም አንድልም። የአማራን ጤናማ የሆነ ናሽናሊዝም አብረን ነው ይዘ ነው የምንሄደው ማንም እየሰፈረና ቁመናውን እየላካ አማራ እንዲ መሆን አለበት የሚለውን አንቀበልም። እኛው ራሳችንን የተመካከርን የአማራን ቪዥን ይዘን ወደፊት እንሄዳለን። ምንም ለብቻ ድርጅት ላሉትም እንጂ የሚያስፈጥርም ጉዳይ አይደለም ነው መልእክቱ። ሁለት አይነት እንቅስቃሴ ነው፣ አንድ በአገር ደረጃ ወደ ኢትዮጵያ አንድነት የሚወስደን መንገድ፣ ሁለተኛ ግን ቤታችን ውስጥ እኛ ራሳችን አንድ ጋ ሆነ ልንሄድ እንችላለን እና ይሄ የማፈንገጥና ለብቻ የመሆን ምና አካሄዱ ከዚህ ቀደም ጎዳን እንጂ አልጠቀመንም። አሁን እንግዲህ ይሄንን እዚህ ያሉትን ከጠሩ በኋላ ዳያስፖራ ያሉትን በአማራ ስም የተሰባሰቡም ኑቶሎ ክፍት ነው እና አብረን እንስራ ነው። ኢቭን ጎረቤት ለምሳ አጎራባች በዚሁ በአማራው ክልል ያሉትን እነሱም ጥሪ ተደርጎላቸዋል። አጥሩ ይፍረስም ሶ በአንድ በኩል የአማራነትን አብረን ዲፋይን እናርገው። ከአሁን ወዲህ አንገት የሚደፋ ህዝብ አይደለም። ትልቅ ህዝብ ነበር፣ ወደ ትልቅነቱ ይመለሰ። ይሄ ማለ ሌላው ትንሽ ህዝብ ነው ማለት አይደለም። ብዙ ሰዎች ሚሳን ደርሳ አድርገውታል። ው ናሽናሊዝም በየትኛው መልኩ ራስን ትንሽ ከፍ ያደርጋል። አሁን እኮ አማራው ጣጣ የገባው ምንድን ነበር? የኦሮሞነት ከፍ እንዲያደርግ፣ ጉራጌነት ከፍ እንዲያደርግ፣ ህዋት ይዞት የመጣው ናሽናሊዝም ትግራይነት ከፍ እራሱ እንዲያደርግ ተፈቀደን አማራነት ግን ወደ ጠባይ ማረሚያ እራሱ እንዲከረክም ራሱን ኮንትሪሽ እንዲያሳንስ ነው የተደረገው። አሁን ይሄ ፈርሷል ነው። እኛ ራሳችን ዲፋይን የምናደረገው እኛ፣ ሪስፖንስብል ነን እኛ እንደዚህ የሚል ነው። እና ለሁሉም ሁሉንም የሚጋብዝ ነው። እንዲህ የጋበዝን ለብቻ ለብቻ የሆን መንገድ መሄድ የለብንም ነው። እኔ እንደዛ ነው። በአንድ በኩል አጥሪ ፍረስ ይላሉ። ይሁንና በተለይ የዲያስፖራ የአማራ ተወካይንን ወይም እንሆናለን ብለው የሚያስቡትን ሲጋብዙ እልቅስ ቶሎ እንሰባሰብ እና በሚያለያዩን ሳይሆን አንድ በሚያደርጉን እንስማማና ወደ ቤታችን እንግባ ነው የሚሉት። ይሄ ቅድም ከጋበዙት በአዋሳኛቸው ያሉትን ክልሎች እና ድርጅቶችም ጋበዙበትን እናፍርስ የሚሉትን እና አንድ ላይ እንዲሆን የሚሉትን ኢትዮጵያዊነትን የኢትዮጵያ ብሔረተኝነት ጋር አይጣረስም ወይ? ኮምፒቲንግ አይደሉም ወይ? እነዚህ ናሽናሊዝሞች፣ እነዚህ ብሄርተኞች አይወዳደሩም ወይ? ሁለት ነገሮች አሉት አለ አቶ ደመቀም። እዚህ ላይ ሊገቡ ይችላሉ ድርሳኖቹ ላይ ሁለቱ ላይ አንደኛው አማራነት መነሻ እንጂ መጨረሻ አይደለም ይላል። ይህ የወጣው ሁለተኛው፣ አማራ ራሱ በኮንሰፕት አማራነት አካታች እንጂ ገፍታሪ አይደለም። ይህ በፊትም እኔ ተጽፎ የነበረው ምንም ኮንትራዲክሽን የለውም ቅራኔ የለውም የሚል ተስፋና እምነት ይዘው ነው የመጡት። እልቅስ ዳያስፖራን በሚጋብዙበት ጊዜ ያሉት ምንድነው? ከአሁን ወዲህ የሚሰደድበት የሚሸማቀቅበት አንገት የሚደፋበት ሳይሆን በኩራት ቀና ብሎ የሚሄድበትና ከቁዘማ የሚላቀቅበት ፒሪድ ነው ብሏል። ይህን እየጠቀስኳቸው እና ይህ እንዲህ ያለ ብሩህ የሆነ ተስፋ አለ። ሌላው ሁለቱም ላይ አቶ ደመቀን ጋር መጣ ገና መሆኑ ገና ያላለቀ ሁኔታ መኖሩን አዎ አቶ ደመቀ አልጋ ባልጋ አይደለም፣ እሳቸውም ተስፋም ቢኖረ ግን ትግል አለ ብለዋል። ትግል አለ። ይሄ ሁለት ዓመት በተለይ ምርጫ ውስጥ ከሚመጣ ድረስ ትግል አለ። እንደው ዝም ብለን በቃ ሁሉ ነገር አልቋል ተብሎ የሚባል ነገር አይደለም። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁኑ ወደ መጨረሻው ቅንብር ነው የምንወስዳችሁ። ውይይት በቅርቡ ከእስር መለቀቁን ተከትሎ በዩናይትድ ስቴትሱ የዓለም አቀፍ ጉዳዮች ጥናትና አመራር ተቋም አትላንቲክ ካውንስል ጋባዥነት ላለፉት ሁለት ወራት በተለያዩ የዩናይትድ ስቴትስ ግዛቶች በተለያዩ መድረኮች በወቅቱ የኢትዮጵያ ጉዳዮችና ዘላቂ አቅጣጫዎች ዙሪያ ሀሳቡን ሲያካፍል ከቆየ ጋዜጠኛ እስክንድር ነጋ ጋር የተካሄደ ቃለ ምልልስ ነው ተከታዩ። እስክንድር በዩናይትድ ስቴትስ ቆይታው ከተሳተፈባቸው በርካታ መድረኮች በአንዳንዶቹ ተገኝተው ነው አሉላ፣ በያዝነው ሳምንት መጀመሪያ ወደ ሀገሩ ከመመለሱ ጥቂት ቀናት አስቀድሞ ወደ ስቱዲዮ ጋብዘ ያወያየኸው አዱላ፣ ለመሆኑ በምን አይነት ጭብጦች ላይ ያተኮረ ነበር ውይይታችሁ? ባጭሩ አስተዋውቀህን ወደ ምልልሳችሁ ትወስደን። አመሰግናለሁ አዳነሽ። ቀደም ብለሽ የጠቃቀሻቸውን ጨምሮ ሰላምና አገራዊ መግባባት፣ ዲሞክራሲያዊ ሽግግርና ነጻነት፣ እስክንድር ቀደም ብለሽ በጠቀምሻቸው በተጋበዘባቸው መድረኮች በተደጋጋሚ ካነሳቸው ጭብጦች ውስጥ ናቸው። በኢትዮጵያውያንም እንዲሁም በአሜሪካውያን ተቋማትም ተገኝቶ ውይይቶችን፣ ሀሳቦችን አካፍሏል። ፕሬስ ክለብ በመባል የሚታወቀውን የጋዜጠኞች መናኸሪያ ጨምሮ በታዋቂ ጋዜጠኞች ቃለምልስ ተደርጎለታል። በመድረኮቹ ለቀረቡለትም ጥያቄዎች ማብራሪያ ሲሰጥ የመከታተል እድል አግኝቻለሁ። በተወሰኑት የዩናይት ስቴትስ ቆይታውን ጨምሮ ታዲያ በነኚህ እስክንድር ባነሳቸውና በጠቃቀሳቸው ጭብጦች ዙሪያ ሰፋ ያለ ውይይት ነው ያካሄድ ነው። ለዛሬ ሰዓት እንደፈቀደ በመጠኑ እንወያያለን። ጤና አስተለኝ እስክንድር ነጋ፣ በድጋሚ እንኳን ደህና መጣህ ወደ ስቱዲያችን። በጣም አመሰግናለሁ። በመልካም ስለተቀበላችሁም አመሰግናለሁ። እስክንድር፣ ለአድማጮቻችን ሩቅ አይደለም ከእስር ቤት ከወጣ በኋላ በቅርበት ሀሳቦችን የመጋራት እድል ያገኙ ይመስለኛል። አድማጮቻችን፣ ተመልካቾቻችን በዩናይት ስቴትስ የነበረህን ቆይታ ይዳስሳል ወደምትመለስባት ኢትዮጵያ የወጠንካቸውንም ሀሳቦች እንመለከታለን። እስኪ ከጉዞ መልስ አዲስ አበባ ከመግባት በፊት አጫውተን ምን ይመስል ነበር ያለው የዩናይት ስቴትስ ቆይታ? በጣም የሚያረካ ነው ብዬ ነው በጥቅሉ ገልጸው ትንሽ ሰርቻለሁ፣ ብዙ ተከብሬበት ብዙ ተከብር ያለው አሜሪካ በጣም ነው የተቀበለችኝ እዚህ ያለው የኢትዮጵያ ማህበረሰብ እግሬ ከረገጠበት ሰዓት ጀምሮ ትልቅ አቀባበል ነው ያደረገልኝ። ግን እኔ ደግሜ ደጋግሜ እንደምለው ላለፉት ሀያ ሰባት ዓመታት በሰላማዊ መንገድ ስናደርግ ለነበረው ትግል የተደረገ አቀባበል ነው ብዬ ስለማስብ በጸጋ ነው የምቀበለው። መቼም ቢሆን ግን ይሄንን ለእኔ በግል እንደተደረገ ነው የሚል አመለካከት የለኝም። ይከብደኛል። እውነት ለመናገር በእኔ በኩል እንደሚገለጽ በአቅም ስለ እኔ እንዳልሆነ፣ ይሄ አቀባበሉ፣ ይሄ ጭብጭባው ስለ እኔ እንዳልሆነ ብረዳም ብረዳም ይከብደኛል። ፈረንጆችም ሀምብል እንደሚሉት ነገር አለ። ሀምብል ሆኛለሁ። ይህን ወደ አማርኛ እንዴት እንደምተረጉመው አላውቅም። ቤት ሰብሮታል ይሻላል። ቤት ሰብሮታል ማለት በየሄድክባቸው መድረኮች እስክንድር ይሄን ትገልጻለህ፣ ትህትናህን ያሳያል። ነገር ግን ለቆንክበት ዓላማ ሀሳብህን በተለያዩ መድረኮች አቅርበሃል። የተወሰኑትን የመከታተል እድል ገጥሞኛል። የቅርብ ጊዜያቱን የፖለቲካውን ትኩሳት የሚመለከቱት ከሚመለከቱት ርዕሶች በሩቅ እስከሚታየው ህልም ያንተም የለውጥ አራማጆች ህልም የሚጋሯቸው መንገዶቹ የተለያዩ ሊሆን ይችላሉ። ሀሳቦቹ ሊያወያዩ ይችላሉ። እስኪ ከሰሞንኛው በፍጥነት ከሚለዋወጠው የኢትዮጵያ ፖለቲካ ሁኔታ ግምገማ ቀደም ብዬ ወዳነሷቸው አንኳር ነጥቦች እናምራ። ብዙ ዝግጅት በዚህ በዩናይት ስቴትስ እየተደረገ ነው፣ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን ለመቀበል። በኢትዮጵያ ውስጥ የነበሩትን ሁኔታዎች ተከታትለሃል፣ በርቀትም ቢሆን ዜና እንደምትከታተል አውቃለሁ። እስኪ በሁሉም ያለህን ስሜት አጋራ። ጥሩ ቦታ ሚመስለኝ ስንጀምር፣ ይህና ግምገማውን ስንጀምር እንግዲህ አስታውሳለሁ ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ መጀመሪያ አስተያየትን ስታየቅ እስቲ ጊዜ እንስጣቸው የሚል አስተያየት ሰጥቼ ነበር። ስንት ጊዜ እንስጣቸው ሲባል አይ እስቲ አሜሪካ የነበርኩት ነበር ኩታ አሜሪካን ሀገር ውስጥ ደግሞ የመቶ ቀን ጫጉላ ሽርሽር ዘመን አለ። አዲስ ወደ ስልጣን ለሚመጣ አዲስ ፕሬዚዳንት እና መቶ ቀን እስቲ ብንስጣቸው የሚል ሀሳብ አቅርቤ ነበር። እና አሁን መቶ ቀን እየሞላቸው ነው። መቶ ቀን እየሞላቸው ነው። ስለዚህ በመቶ ቀን ምን ሆነ፣ ምን ምን ተፈጸመ የሚለውን ከኔ እይታ አኳያ በመገምገም ብንነሳ ጥሩ ይመስለኛል። ምን ይመስልሃል? ጥሩ ነው። እንግዲህ መቶ ቀኑን ስንመለከተው እውነት ለመናገር ሲነሳ መነሻው መነሻው ላይ ትንሽ ዘግየት ብሎ ነበር ያስታውሳለሁ። እዚህ አሜሪካን ሀገር ከመጣ በኋላ እስካሁን የተሰራው እንዴት ትመለከተዋለህ ሲሉኝ፣ አይ እስካሁን እኮ የአስቸኳይ ጊዜ አዋጁ ማንሳት ነበረባቸው፣ እሱን አላደረጉም። ቢያንስ ስልጣን እንደያዙ ወደ ስልጣን እንደመጣ ያን ማድረግ ይችሉ ነበር እና ትንሽ የዘገዩ ይመስለኛል የሚል አስተያየት ስሰጥ አስታውሳለሁ። አሁን ግን ወደ መጨረሻ እየተቃረበ ወደ መጨረሻው የተቃረበ ስንመለከተው በጣም በርካታ በተለይ ባለፉት ሁለት እና ሶስት አመታት ውስጥ ለዛም ቀስ ብሎ ለጀመረው መቶ ቀናት ያንን አጣጥተውታል፣ ኮንፈንሴት አድርገውታል። በጣም ባለፉት አስራ አምስት ቀናት እና ሶስት ሳምንት ውስጥ በጣም ብዙ ነገሮች ተሰርተዋል። ለምሳሌ የአስቸኳይ ጊዜ አዋጁ ተነስተዋል። ቁልፍ ቁልፍ ቦታ ላይ የነበሩ ጸረ ለውጥ ጸረ ለውጥ ባለስልጣናት ከስልጣናቸው ተነስተዋል። በማይጠበቅ ሁኔታ ማለት ነው። ይነካሉ ተብሎ የማይታሰቡ ባለስልጣናት ከቦታቸው ተነስተዋል። በሽብርተኝነት የተፈረጁ የተፈረጁት ግንቦት ሰባት ኦነግና ኦብነግ ንትም ተነስቶላቸዋል ከፍረጃው ተነስቶላቸዋል። ጠቅላይ ሚኒስትሩ ወደ ኤርትራ ሄደዋል። አሁን ደግሞ ወደ አሜሪካ ለመምጣት የተዘጋጁ ነው እና በዚች ባለፈው ሁለትና ሶስት ሳምንታት ውስጥ መዛን ቀስ ያለውን አነሳስ በሙሉ አጣጥተው እንደውም ከሚጠበቅባቸው በላይ ሰርተዋል ማለት ይቻላል። እና እኔም በመቶ ቀናት ውስጥ በጣም ረክቻለሁ። ከሁሉም በላይ ግን ከሁሉም በላይ ግን ምንድን ነው ከዚህ ከመቶ ቀናት ውስጥ ትልቁ ቁም ነገር ምንድን ነው ያልገኝ እንደሆነ አሁን መጨረሻ ላይ ፓርላማ ቀርቦ ፓርላማ ቀርቦ የሰጡት ሪፖርት ነው። ትልቁ ቁም ነገር ይሄ ነው። አሁን ኢትዮጵያ ውስጥ በኢህአደግ ውስጥ ያለው ለውጥ ፈላጊ ኃይል ግልጽ የሆነ በላይነት ይዟል። አሁን ለውጥ የሚፈልገው ኃይል የበላይነት ይዟል። ስለዚህ አሁን ወደ እኛ ነው ወደ ህዝብ ነው የሚመለከተው። አሁን እኛና የለውጥ በኢህአደግ ውስጥ ያለው ለውጥ የሚፈልገው ኃይል እኛና እነ ዶክተር አብይ ወደሚቀጥለው ምዕራፍ እንሄዳለን ማለት ነው። የሚቀጥለው ምዕራፍ ምንድን ነው? ምን አይነት ለውጥ መውጣት ነው መውጣት ምን አይነት ለውጥ? የእስክንድር ጥያቄ መልስም ይመስላል የደቡብ አፍሪካውን አይነት የሰላምና የእርቅ እንዲሁም የሽግግር መንግስት ምስረታ እስክንድር በተለያዩ መድረኮች ደጋግሞ ከሚያነሳቸው ጭብጦች፣ የሀሳብ ፍጭቱ ይቀጥል ከሚልባቸው ሀሳቦች ውስጥ ናቸው። በሰፊው ውይይታችን ይነሳሉ። አድማጮች፣ ሰዓታችን ገድቦናል። ለዛሬ ታዲያ ለቅምሻ ያህል ነው ያስተዋወቅ ነው። ለአሁኑ እስክንድርን ለጊዜው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ አውሮፓ አቆጣጠር ሐምሌ ዘጠኝ ቀን ባለፈው ሳምንት ሰኞ ማለት ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳይያስ አፈወርቂ የሁለት አስርተ ዓመታት ጠላታዊ ግንኙነት ለማክተም ሲሉ የሰላም ስምምነት ፈርመዋል። ኤርትራ እንደ አውሮፓ አቆጣጠር በ1993 ዓ ም ህዝበ ውሳኔ አካሄዳ ከኢትዮጵያ ከተገነጠለች በኋላ ሁለቱ ሀገሮች መልካም ግንኙነት ነበራቸው። ከአምስት ዓመታት በኋላ ግን አስከፊ ጦርነት ተካሂዶ ከ80 ሺህ በላይ ህዝብ አለቀ። ጦርነቱ እንደ አውሮፓ አቆጣጠር በ2000 ዓ ም አበቃ አይሆንና ሁለቱም ሀገሮች በድንበሮቻቸው ወታደራዊ ኃይሎች ማከማቸውትን ቀጥለዋል። የሰላሙ ስምምነት ጠላትነትን ከማብቃቱ ሌላ ሁለቱ ሀገሮች ሰፊ ጥቅም እንዲያገኙ ያደርጋል። ኢትዮጵያ በየብስ የተከበበች ሀገር እንደመሆኗ መጠን ለአሰብና ለምጽዋ ወደቦች ተደራሽነት ታገኛለች። እነዚህ ወደቦች ከእስያና ከአውሮፓ በስዊዝ ካናል በኩል በሚካሄድ የመርከቦች ዝውውር በዓለም ብዙ ትራፊክ ካለባቸው መካከል ውስጥ ይፈረጃሉ። ኤርትራ በበኩሏ ከኢትዮጵያ ጋር ባካሄደችው ጦርነት የተደቆሰውን ኢኮኖሚዋን ለማሻሻል መንገድ ይከፍታል። ኤርትራ ተገላ ቆይታለች። ብዙ ኤርትራውያን ተሰደዋል። ዩናይትድ ስቴትስ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክና በኤርትራ መካከል ባለፈው ሰኞ የፈረሙትን የሰላምና የጸጥታ ስምምነት በበጎ ትቀበለዋለች ብለዋል የውጭ ጉዳይ ሚኒስትር ማይክ ፖምፔዮ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዜጎቻቸውን ወደ ሰላም፣ ወደ ብልጽግናና ወደ ፖለቲካዊ ለውጥ በማምራታቸው እናሞግሳቸዋለን። ግንኙነታቸው ወደ መደበኛ እንዲመለስ ማድረጋቸው፣ በህብረት የሰላምና የወዳጅነት ውል መፈረማቸው፣ ሕዝቦቻቸው በጋራ ምኞት በፖለቲካ በኢኮኖሚና በማህበራዊ ግንኙነት እንዲቀራረቡ እድል ያገኛሉ፣ ሲሉ ፓምፖዮ አስገንዝበዋል። ዩናይትድ ስቴትስ ሂደቱን ለመደገፍ ሁሉም ወገኖች በግልጽነትና በሙሉ መተማመን መስራቱን እንዲቀጥሉ ለመርዳት ዝግጁ ናት። በኢትዮጵያና በኤርትራ ሰላም መኖሩ በአፍሪቃ ቀንድና በቀይ ባህር መረጋጋት እንዲኖር ይረዳል፣ በማለት የዕለት ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችን ሊገባደድ የቀሩን ጥቂት ደቂቃዎች ናቸው። ታዲያ እዚህ ግድም የሙዚቃ ፋታ ለመውሰድ አንድ ሁለት ደቂቃ ተገኝቷል እያለችን ነው አቀናባሪያችን ብርሃን ኃይሉ የተመረጠው ዜማ ታዲያ የቆየ ተጫዋቹ ወይም ድምፃዊው በመድረክ በሌሎች ዝግጅቶቻቸው ጭምር የምናውቃቸው ተስፋዬ ሳህሉ ናቸው ዓለም እንዴት ሰነበተች እያሉ ሰነበ እስቲ እንጠይቃት፣ ሰላም ጤና ነች? ከፋቶይ ደስ ደስ አላት? ማነው ከልጆቿ በጎ የሚመኝላት? ከሥቃይ እንድድን ዓለም ሁሉና በአራቱ ማዕዘን ከጽንፍ እስከ ጽንፉ ጠቢባን በጥበብ سنفن بنك الفو يا قالب بعد (عالم صافي توان ديسنبتيت (علوي هيو ከአባባ ተስፋዬ ወይም ከተስፋዬ ሳህሉ ጋር ልንተዋችሁ ነው። አድማጮች፣ የምሽቱ ስርጭታችንን በዚሁ ልናገባድድ ነው። ያስተናገድናችሁ አሉላ ከበደና አዳነች ፍስሀዬ ነን። አሁን የትግርኛ ስርጭት ይቀጥላል። በእኛ ሰላም በኩል ሰላም። ደህና አለሜ የሁሉናት ከላቸው ጠቆረች ደኸየ ይከበረች ተራበይ ጠገበች ትዞራለች ቆመች ማነው ከልጆቿ በጎ የሚመኝላት ከስቃይ እንድድን አለሜ ሁሉና ለምን ሰነበተች? እስቲ ንጠይቃት፣ ሰላም ጤና ነች ከፋቶይ? ደስ አላት። ማን ነው ከልጆቿ ከልጆቿ በጎም ይመኝላት፣ ከስቃይ እንድድን ዓለም የሁሉ ናት። የተቀጣጠለው የሚነደው እሳት እንደምን አርጓታል ሞቃት፣ አቃጠላት። አረ እንደምን ሆና እንደምን ከርማለች? ያለፈው አለፈ፣ ምን ምን አቅዳለን? ዓለም እንዴ ሰነበተች? እስቲ እንጠይቃ፣ ሰላም ጤና ነች ወይ ከፋቶይ ደስ አላት።